ሰላም እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ የዕለተ አርብ ጥር 6 2014 ዓ ም ምሽት ዝግጅታችንን ከአሜሪካ ድምፅ ራዲዮ ዋሽንግተን ዲሲ ጀምረናል። ለዛሬም ወቅታዊ ጉዳዮችን የሚዳሰሱና ወጣቶችን የሚመለከቱ ያልናቸው መሰናዶዎች አዘጋጅተናል። ከነዚህም መካከል የኢትዮጵያ መንግሥት መከላከያ ወደ ትግራይ ክልል ዘልቆ እንዳይገባ ያሳለፈው ውሳኔ አደጋ ያዘለ ነው ሲል ባልደራስ ተቃውሟል። እነዚህ የመረጥኳቸውን አስራ ሰባት ታሪኮች ለመጽሐፍ የፈለኩት ነገ በተለይ ታዳጊዎች፣ ነገን የሚያልሙ ልጆች ይህንን መጽሐፍ ሲያነቡ አንደኛ ነገር የውሳኔን አሰጣጥም ጥበብ ያሉ ብዬ አስባለሁ። በዚህ ሙያም ሊሆን ይችላል በሌላ ሙያም ላይ የሚሰማሩ ሰዎች። የባልደራስ ለእውነተኛ ዲሞክራሲ በዚህ ጉዳይ ላይ ከሰጠው መግለጫ ላይ የተቀነጨበውን የሰማችሁት። ሙሉ ዘገባው በምሽቱ ይደመጣል። አብራችሁን ካመሻችሁ ሌሎች ጥንቅሮችም ይኖሩናል። ጣም ያላቸው ሙዚቃዎችም አዘጋጅተናል። ፕሮግራሙን በመምራት አብሬያቸው የማመሸው ስመኝሽ የቆየነኝ፣ በማቀናበር ደግሞ ኤልያስ አስማረ አብሮኛለ። አሁን በቅድሚያ ከሀገር ውስጥና ከውጭ ያሰባሰብናቸውን ዜናዎች ሀብታሙ ስዩም ያሰማናል። አመሰግናለሁ። በሱዳን ትናንት ሐሙስ የተቃውሞ ሰልፍ ቀጥሎ ውሏል። ሰልፉን ለመበተን የሱዳን ጸጥታ ኃይሎች ተቀጣጣይ መሳሪያዎችንና የአስለቃሽ ጋዝ መጠቀማቸውን የዲሞክራሲ ደጋፊ ተቃዋሚዎች አስታውቁ። በካርቱምና በምዕራብ የሱዳን ክፍለ ግዛት በምትገኘው ዳርፉር በተደረጉት የተቃውሞ ሰልፎች ስድስት ሰዎች መቁሰላቸው ተገልጸዋል። ወታደራዊ መፈንቅለ መንግስት ከተካሄደ ጀምሮ እስካሁን ድረስ 63 ሰዎች መገደላቸውንና በመቶዎች የሚቆጠሩ መቁሰላቸውን የህክምና ቡድን አባላትም አስታውቀዋል። ተቃዋሚዎች የሱዳን ወታደራዊ መሪዎች ከስልጣ በጣም ተወግደው የሲቪል መንግስት የሚመራው የሽግግር መንግስት እንዲቋቋም የሚጠይቁ መሆኑንም ተመልክተዋል። የተባበሩት መንግስታት ድርጅት ካለፈው ሰኞ ጀምሮ በሁሉም የፖለቲካ ቡድኖች መካከል ንግግር እንዲኖሩ ጥረት እያደረገ መሆኑን አስታውቀዋል። የዩናይትድ ስቴትስ ጠቅላይ ፍርድ ቤት ፕሬዚደንት ባይደን ከመቶና ከዚያ በላይ ሰራተኞች ያሏቸው የንግድ ድርጅቶች ሰራተኞቻቸውን የኮቪድ-19 ክትባት መውሰዳቸውን ማረጋገጥ ይኖርባቸዋል በሚል ያወጡትን ትእዛዝ ትናንት ሐሙስ በሰጠው ውሳኔ ውድቅ አድርጎታል። በሌላ በኩል ጠቅላይ ፍርድ ቤቱ የፌዴራል መንግስቱን ድጎማ በሚወስዱ የጤና ተቋማት የሚሰሩ ሰራተኞች ክትባቱን መውሰድ ግዴታ ያለባቸው መሆኑን በማጽደቅ ወስኗል። ፕሬዚደንት ባይደን የጠቅላይ ፍርድ ቤቱን ውሳኔ አስመልክቶ ትናንት በሰጡት መግለጫ ጠቅላይ ፍርድ ቤቱ በሳይንስም ሆነ በሕግ ተገቢ በሆነውና ማንም ሰው በቀላሉ ሊገነዘበው የሚችለውን የሕይወት አድን መስፈርት በትላልቅ የንግድ አገልግሎት ዘርፎች ለሚሰሩ ሰራተኞች መከልከሉ አሳዝኖኛል ብለዋል። አስር ሚሊዮን የሚሆኑ ሰራተኞች አሉበት በተባለው በጤናው ዘርፍ የተላለፈውን ውሳኔ ግን በደስታ የተቀበሉት መሆኑንም ባይደን አስታውቀዋል። የፍሎሪዳው ሴናተር ሪክ ስካት የጠቅላይ ፍርድ ቤቱ ውሳኔ የፌዴራል ስልጣናቸው ከገደብ በላይ እያለፈ ለመጣው ባይደን ንጉሳ ለመሆናቸው ሰዎቻቸውን በመንገር ግልጽ መልእክት አስተላልፎላቸዋል በማለት አድንቀውታል። በድንበሩ አቅራቢያ መቶ ሺህ የሩሲያ ወታደሮች የሰፈሩባት ዩክሬን ከፍተኛ የሳይበር ጥቃት የደረሰባት መሆኑን አስታወቀች። የባሰው ሊመጣ እንደሚችልም ዛሬ ባወጣው መግለጫ ዜጎቿን አስጠንቅቃለች። የዩክሬን መግለጫ የወጣው በሩሲያና በምዕራብ ሀገሮች መካከል ሰሞኑን የተደረጉ ስብሰባዎች ምንም አዲስ ውጤት ያላመጡ መሆኑ ከተገለጸ በኋላ ነው። ስብሰባዎቹ የተካሄዱት እንደ አውሮፓውያን አቆጣጠር በ2014 ዩክሬን የወረረችው ሩሲያ አዲስ ጥቃት ትፈጽማለች የሚል ስጋት በማደሩ እንደሆነ ተመልክተዋል። ሩሲያ ተጨማሪ ጦሯን ወደ ዩክሬን ማስጠጋቷ የተነገረ ሲሆን አንድ የዩናይትድ ስቴትስ ከፍተኛ ዲፕሎማት የጦርነቱ ነጋሪት በከፍተኛ ሁኔታ እየተጎሰመ ነው ብለዋል። በስተ መጨረሻም ሰሜን ኮሪያ ዛሬ አርብ ሌላ ሁለት ተጨማሪ የባለስቲክ ሚሳይሎችን መሞከሯን አስታውቃለች። የአዲሱ የአውሮፓውያን ዓመት በገባ ሁለት ሳምንት ውስጥ ለሶስተኛ ጊዜ መሆኑ ነው። ሰሜን ኮሪያ ሙከራውን ያካሄደችው የሰሜን ኮሪያ ውጭ ጉዳይ ሚኒስትር ዩናይትድ ስቴትስ ትናንት ላወጣችው አዲስ ማዕቀብ ጠንካራ ምላሽ እንሰጣለን ባሉ ማግስት መሆኑ ተገልጸዋል። የደቡብ ኮሪያ ባለስልጣናት ሰሜን ኮሪያ ለሙከራ የተኮሰቻቸው ሁለት አጫጭር የባለስቲክ ሚሳይል መሳሪያዎች ከሰሜኑ የፒዮንጊያን ክፍለ ግዛት ዛሬ አርብ ከሰዓት በኋላ የተተኮሱ መሆኑን አስታ አስታውቃለች ። ሰሜን ኮሪያ ባለፉት አስር ቀናት አራት የተለያዩ ሚሳይሎችን በተለያዩ ቀናት መሞከሯ ተመልክቷል። ሀብታሙን፣ ለዜናው እናመሰግናለን። አድማጮች፣ ፕሮግራማችን በአጭር ሞገድ በ25 ሜትር ባንድ፣ በ12040 ኪሎ ሄርዝ፣ በ19 ሜትር ባንድ፣ በ15580 ኪሎ ሄርዝ ይተላለፋል። አስተያየት ካላችሁ በፌስቡክ እና በትዊተር የማህበራዊ ትስስር ገጾቻችን አት ቪኦኤ አምሃሪክ በማለት ልታደርሱን ትችላላችሁ። አሁን ወደ ቀዳሚው ዝግጅታችን እናልፋለን። የኢትዮጵያ መንግስት መከላከያ ወደ ትግራይ ክልል ዘልቆ እንዳይገባ ያሳለፈው ውሳኔ አደጋ ያዘለ ነው ሲል ባልደራስ ተቃውሟል። በቅርቡ ከእስር የተለቀቁት የባልደራስ ለእውነተኛ ዲሞክራሲ ፓርቲ አመራሮች በወቅታዊ ሀገራዊ ጉዳዮች ላይ መግለጫ የሰጡ ሲሆን የፓርቲው አመራሮች የህወሀት አንጋፋ አመራሮች ከእስር መለቀቃቸውን ተቃውመዋል። የኢትዮጵያ መንግስት ውሳኔውን ያሳለፈው ሀገራዊ ጥቅምን ታሳቢ በማድረግ መሆኑን መግለጹ ይታወሳል። ኬኔዲ አባተ ዝርዝር አለው። የባልደራስ ለእውነተኛ ዲሞክራሲ ፓርቲ ዛሬ በሰጠው መግለጫ የተለያዩ ወቅታዊ ጉዳዮችን አንስቷል። ፓርቲው ካነሳቸው ጉዳዮች መካከል የሰሜን ኢትዮጵያው ጦርነት የሚጠቀስ ሲሆን መንግስት የመከላከያ ሰራዊቱ ወደ ትግራይ ክልል እንዳይገባ ያሳለፈውን ውሳኔ ተቃውሟል። ወይዘሮ ማህሌት እሸቱ የፓርቲው አመራር አባል ናቸው። መንግስት ምዕራፍ አንድ ያለውን ዘመቻ የኢትዮጵያውያን ሉዓላዊነት ሳያረጋግጥ መቆሙ ትልቅ አደጋ ያዘለ መሆኑን ገምግመናል ዘመቻውን ያቆመበትን አመክንዮ ከመስረዳት አኳያም ሆነ እርሱን ተከትሎ ከህዝብ በሚነሳው ተጨባጭ ስጋት ዙሪያ በቂ ምላሽ አልሰጠም። መንግስት ተከርተናል ለሚለው የኢትዮጵያ ህዝብ እያሳየ ያለውን ንቀት ማስተካከል ይገባዋል። ህወሀት አሁንም የሀገሪቱ አንድነትን ሊፈታተን በሚችል ወታደራዊ ቁመና ላይ ይገኛል። የዘመቻው ፍጻሜ የኢትዮጵያ አንድነት አደጋ ላይ የሚጥለውን የህወሀት ወታደራዊ አቅም በመስበር መቋጨት ይገባል። ይሁን እንጂ ወደ ትግራይ ክልል ጦሩን ላለማስገባት የተወሰነው ከቀድሞው ጊዜ ልምድ በመውሰድ መሆኑን የሚገልጸው የኢትዮጵያ መንግስት ሌሎች ምክንያቶችንም ይጠቅሳል። ጠቅላይ ሚኒስትር አቢይ አህመድ በቅርቡ በነበረ አንድ ዝግጅት ላይ ባደረጉት ንግግርም ስለ ውሳኔው ተከ አይታዩም ብለዋል። በመልሶ ማጥቃቱ ከአፋርና ከአማራ ክልል ካወጣን በኋላ ተጨማሪውን ጉዞ አያስፈልግም ያልነው ውጤቱ አደገኛ መሆኑን ከቲፒኤልኤፍ በመማር ጭምር። በቅርቡ ከእስር ከተለቀቁት የባልደራስ ፓርቲ አመራሮች አንዱ የሆኑትና የፓርቲው ፕሬዚደንት አቶ እስክንድር ነጋ ግን የመንግስት ውሳኔ ኃላፊነት እየጎደለው እንደሆነ ነው የሚገልጹት። ማዕከላዊ መንግስቱ ኢትዮጵያን አፈርሳለሁ የሚለውን ህወሓት ያለበት ድረስ ደርሶ የህግ በላይነቱ ማረጋገጥ አለበት። ይሄ ኃላፊነት አለበት። ይህንን ማረጋገጥ አልቻለም፣ ማዕከላዊ መንግስት መንግስት አይባልም። የግባ ነው የምትሉት ለሚለው ጥያቄ አስፈላጊ ከሆነ ይገባል። ኢትዮጵያ እኮ ትግራይ ለምን ይገባል? ኢትዮጵያን ያፈርሳሉ እያለ ነው፣ የተቀባይነት የለም። ከዚህ አኳያ ነው የምንመለከተው እና እሱ ነው ቀዳሚ አጀንዳችን። የትግራይ ህዝብንም ነፃ ማውጣት የእኛ ኃላፊነት ነው። የትግራይ ህዝብ የሚባል እኛ የምንለው ነገር የለም። ያለነው አንድ የኢትዮጵያ ህዝብ ነው ያለነው። በተለያየ ቋቋ እንግባባለን በህዝብ ደረጃ ግን አንድ ነው። ትግራይ ነጻ እስካልወጣች ድረስ እኛ ነጻ ወጥተናል ማለት አንችልም። በዛ ደረጃ የኢትዮጵያ ህጋዊ የሆነው ዓለም አቀፍ ድንበር ድረስ ነፃ እስከሚወጣ ድረስ እኛ ችግሩ ተፈቷል ብለን አናምንም። ይሄ ለገዢው ፓርቲ ግልጽ ሊሆንለት ይገባል። እገፋለሁ አልገፋም የሚል ምርጫ አለው። ግዴታው ነው። በእነ ዶክተር ደብረጽዮን ገብረ ሚካኤል መዝገብ ስር እየተከሰሱ ከነበሩ ግለሰቦች መካከል የስድስቱ ክስ መቋረጡንም ባልደራስ በህገ ወጥነት እንደሚመለከተው ወይዘሮ ማህሌት እሸቱ ባቀረቡት መግለጫው አስታውቋል። የህወሀት የፖለቲካና የጦርነቱ ዋነኛ ቀስቃሾች የሆኑ ጉዳያቸውን በህግ ጥላ ስር ሆነው እየተከታተሉ የነበሩ እስረኞችን ሰሞኑን መፍታት መጀመሩ የህግ የበላይነትን የጣሰ ውሳኔ ሆኖ አግኝተነዋል። በኢትዮጵያ አስተማማኝ ሰላም ሊገኝ የሚችለው መንግስት ተጠያቂነትንና ፍትህን ሊያሰፈን ብቻ ነው። ከዚህ አንጻር ገዢው ፓርቲ በጦርነቱ የተጎዱትን አግልሎና ራሱን ብቸኛ የጉዳዩ ባለቤት አድርጎ ተጠያቂነትና ፍትህን ባላሰፈነ ሁኔታ ክስ ለማቋረጥ የሰጠው ውሳኔ የፖለቲካም ሆነ የሞራል ተቀባይነት የለውም። ይህ ህጋዊነት ያልተላበሰ ውሳኔ አገሪቱን ግልጽ ለሆነ አደጋ አጋልጧል። ይህ ውሳኔ የፖለቲካ አመራሩ ከተወያየበት በኋላ በጋራ የተወሰነ መሆኑን መንግስት መግለጹ ይታወቃል። ስለ ውሳኔው ዓላማም ጠቅላይ ሚኒስትር አብይ አህመድ እንዲህ ማብራራታቸው ይታወሳል። ይህ ውሳኔ የተወሰደው ኢትዮጵያን በጠንካራ አደት ላይ ለማኖር ነው። ጠላቶቿን ለመቀነስ ነው። ጉልበት ለመሰብሰብ ነው። ያልገባውና የሚከተል ማህበረሰብ ካለ አይኑን ገልጠው ማየትና ከጥፋት ጎዳና እንዲመለስ ለማድረግ ነው። ሌላም በርካታ ምክንያቶች አሉት። የመንግስት ውሳኔ የኢትዮጵያን ቀውስ ለመፍታት የሚያስችል አንድ እርምጃ ነው በማለት ዩናይትድ ስቴትስና የተባበሩት መንግስታትን ጨምሮ የተለያዩ ሀገራት ውሳኔውን መደገፋቸው ይታወሳል። ሆኖም መንግስት ያሳለፋቸውን ጦርነቱን የመግታትና የህወሓትን አንጋፋ አመራሮችን የመፍታት ውሳኔ ተከትሎ ከህወሓት ጋር ለድርድር የሚቀመጥ ከሆነ ይላሉ አቶ እስክንድር ነጋ። ይህ ከሆነ የአንድነት ጉዳይ የድርድሩ ጠረጴዛ ላይ መቅረብ የለበትም። ኢትዮጵያ አንድነትን ጥያቄ ውስጥ የሚከት ማንኛቸውን ነገር አንቀበልም። በኢትዮጵያ አንድነት ላይ ለመደራደር የኢትዮጵያ መንግስት መብት የለው። እውነተኛው ባለቤት ህዝቡ እሱ ነው፣ ክይ ብዙሃኑ ህዝብ ማለት ነው። እሱ ምን እያለ ነው? በአንድነት አትደራደሩ እያለ ነው። ወደ ግንባር ዘምቷል፣ ተሟል፣ ሀገር አትፈርስም፣ ኢትዮጵያ አትፈርስም ብሎ በተግባር ፍላጎቱን በደሙ ጽፏል። ይህ በሆነበት ሁኔታ ኢትዮጵያን አፈርሳለው ከሚል ድርጅት ጋር የኢትዮጵያ መንግስት ሲደራደር ለመደራደር ቢቀመጥ ይህንን የህዝብ አቋም እንዲያንጸባርቅ ነው የምንጠብቀው። በኢትዮጵያ አንድነት ጉዳይ እንደማይደራደሩ ጠቅላይ ሚኒስትር አብይና መንግስታቸው ከዚህ ቀደም በተደጋጋሚ መግለጻቸው ይታወሳል። በቅርቡ ይካሄዳል ተብሎ የሚጠበቀውን ሀገራዊ ምክክር በተመለከተ ባልደራስ ባስቀመጠው ቅድመ ሁኔታ በምክክር ኮሚሽኑ መሳተፍ የሚፈልጉ የፖለቲካ ኃይሎች የኢትዮጵያን አንድነትና ሉዓላዊነት እንዲሁም ሰላማዊ ሂደትን ሊያከብሩ እንደሚገባ ያነሳ ሲሆን እንደ ፓርቲ ወደ ምክክር ኮሚሽኑ የሚገቡበትን አጀንዳ አቶ እስክንድር ያስረዳሉ። ስርዓት ችግር ያደረጉ ሀገራት በሙሉ ይህንን ፋክት ቼክ ማድረግ ይቻላል። በሙሉ አዲስ ህገ መንግስት አውጥተው ችግሩን ያደረጉት አምባገናዊ ስርዓት ነበር። እንደውም አምባገናዊነቱ በነገራችን ላይ ኢትዮጵያ አምባገናዊ ብቻ ዘረኛ የሆነ አምባገናዊ ስርዓት ግን እሱ የሰጠንን ህገ መንግስት ይዛል ወደ ዲሞክራሲያዊ ስርዓት እንሄዳለ የተባለው እኛ ገብተን አንፕሬዚደንት ደለም በሌ ለ ህዋትን ህገ መንግስት ይዘን ነው ወደዚህ ዲሞክራሲያዊ ሀገር ምን ገነባው የሚባል ከሆነ ለእኛ በአንድነትን አደጋ ላይ እመጣለ። ሌላኛዋ በቅርቡ ከተፈቱት የባልደራስ አመራሮች አንዷ የሆኑት ወይዘሮ ቀለብ ስዩምም የህገ መንግስት ለውጥ የፓርቲያቸው አጀንዳ የሆነበትን ምክንያት እንዲህ ሲሉ ይገልጻሉ። ወደ ምክክር የምንገባበት ሁኔታ እንዴት ሊሆን እንደሚችል አስቸጋሪ ሁኔታዎች ይታያል ብለን እናስባለን። የሚጀምረው እኮ ቀላል የሚመ ሚመስል ግን ትልቅ ችግር የሚፈጥረው ሀገራችን ብሔራዊ ባንዲራ ኩላትን አንዱ ክልል ሌላ ባንዲራ ይዞ ይወጣል፣ አንዱ ክልል ሌላ ላይ ባንዲራ ይዞ ይወጣል። ለዚህ መነሻው ህገ መንግስቱ ነው። እንደዚህ አይነት ችግሮችን ይዘን እንዴት ወደዛ ልንመጣ እንደምንችል አስቸጋሪ ስለሚሆን የድርጅታችን አንዱ አቋም ይሄ እንደሚሆን እንድትይዙልን ነው። ህገ መንግስቱን ጨምሮ የልዩነት ምንጭ የሆኑ ዋና ዋና ሀገራዊ ጉዳዮች የሀገራዊ ምክክሩ አካል እንደሚሆኑ መንግስት መግለጹ ይታወቃል። በዛሬው መግለጫ ላይ የባልደራስ አመራሮች አቶ ስንታየሁ ቸኮልና አስካለ ደመሌም የተገኙ ሲሆን እነርሱን ጨምሮ በቅርቡ የተፈቱት የፓርቲው አመራሮች ከነገ አርብ ጥቅምት 6 2014 ዓ ም ጀምሮ በአፋርና በአማራ ክልሎች ወደሚገኙ ግንባሮች በመሄድ ጉብኝት እንደሚያደርጉም ተገልጿል። ለአሜሪካ ድምጽ ኬኔዲ አባተ Addis aber እያዳመጣችሁት ያላችሁት ጋቢና ቪኦኤ በየዕለቱ ወደ እናንተ የሚደርስ የወጣቶች ድምጽ ነው። ወደ ተከታዩ ፕሮግራማችን እናልፋለን። የልብ ቀዶ ጥገና በኢትዮጵያውያን የሕክምና ባለሙያዎች መሰጠት በጀመረ ባለፉት አራት ዓመታት ውስጥ በየአመቱ እስከ መቶ የሚደርሱ የልብ ታማሚዎች በሀገር ውስጥ ያለምንም ወጪ ይታከማሉ። እነዚህን ውስብስብና አስቸጋሪ የቀዶ ጥገና ሕክምና ከሚያከናውኑ ሐኪሞች መካከል አንዱ በኢትዮጵያ የልብ ሕክምና ማዕከል የሚሰሩት ዶክተር ፈቃደ አግባር እስካሁን በግላቸው 312 ስኬታማ የልብ ቀዶ ጥገና ያከናወኑ ሲሆን ከነዚህ ውስጥ እጅግ ፈታኝ የነበሩትንና በስኬት የተጠናቀቁ የቀዶ ጥገናዎችን የሚተርክ የልብ ጠጋኙ ማስታወሻ የሚል መጽሐፍ አሳትመዋል። በቅርቡ ካሳተሙት መጽሐፍ 400 የሚሆነውን በአዲስ አበባ ለሚገኙ ሁለተኛ ደረጃ ትምህርት ቤቶች ሰጥተዋል። በመጽሐፉና በኢትዮጵያ የልብ ቀዶ ጥገና አሁን ያለበት ደረጃ ዙሪያ ከዶክተር ፈቃደ ጋር ቆይታ አድርጌያለሁ። ቀጥሎ ይቀርባል የመጀመሪያው ቀዶ ጥገና ከተደረገ አራት ዓመት ሆኖታል ከዛ ወዲህ ማዕከሉ ምን ያክል አገልግሎት ሰጠ ምን ያክል ታካሚዎች በዚህ ማዕከል ውስጥ ተጠቃሚ ሆነዋል በልብ ቀዶ ጥገና ብቻ አሁን በማወራው ኮንቬንሽናል ሀርት ሰርጀሪ በምንለው ወይም ደግሞ ደረትን ከፍቶ የልብ ዝውውርን ለማሽን ሰጥቶ ልብን ከፍቶ የልብ ቀዶ ጥገና በመስራት ሂደት ከዛ ጊዜ በኋላ በልብ ማዕከሉ በዓመት ውስጥ በአቨሬጅ ከሰባ አምስት እስከ መቶ የልብ ቀዶ ጥገናዎች ይሰጣሉ። በነጻ ነው ሕክምናው የሚሰጠው በማዕከሉ። አዎ፣ የልብ ማዕከል በኢትዮጵያ ሙሉ ለሙሉ የተቋቋመው በነፃ ሰርቪስ ለመስጠት አስሎካል ኤንጂኦ በመሆኑ ሙሉ ለሙሉ ሰርቪሱን የሚሰጠው በነፃ ነው። እንግዲህ ቀደም ሲል የጠቀስክልን የመጀመሪያዋ የልብ ቀዱ ጥገና ህክምና የተደረገላት ታማሚን ጨምሮ ሌሎች በነዚህ በአራት ዓመታት ጊዜ ውስጥ ያጋጠሙህን ከባድም ብላ የገለጽካቸውን የቀዱ ጥገና ሂደቶች እና ሌሎች ታሪኮችን ያካተተ የልብ ጠጋኙ ማስታወሻ የተሰኘ መጽሐፍ ጽፈሃልና እስኪ መጽሐፉን ለመጻፍ መነሻ የሆነ ምንድን ነው? መጽሐፉን ለመጻፍ ያነሳሳኝ ብዙ ምክንያቶች አሉ። ነገር ግን በዋነኝነት እኛ ሀገር ውስጥ በዚህ መንገድ በተለይ አንድ አዲስ ኤሪያ አዲስ ሰርቪስ ሲጀመር ያጋጠሙ ተግዳሮቶችን በተለይ ከታሪኩ ባለቤት ከራሱ መጽሐፍ የተለመደ አይደለም። በተለይ ደግሞ በህክምና ባለሙያ ላይ ችግሮች ባሉበት ሁኔታ እነዛ ያ ያልተሟሉ ብዙ ነገሮች ባሉበት ሁኔታ እነዛ በጣም ብዙ የሚያስፈሩ ነገሮች ባሉበት ሁኔታ ነው ሶስት መቶ አስራ ሁለት እና ከዛ በላይ ሰርጀሪዎችን ሰራሁ እና እነዚህን በሰራሁባቸው ጊዜዎች እነዚህን የመረጥኳቸውን አስራ ሰባት ታሪኮች ለመጽሐፍ የፈለኩት ነገ፣ በተለይ ታዳጊዎች፣ ነገን የሚያልሙ ልጆች ይህንን መጽሐፍ ሲያነቡ አንደኛ ነገር የውሳኔን አሰጣጥ ጥበብ ያህሉ ብዬ አስባለሁ። በዚህ ሙያም ሊሆን ይችላል በሌላ ሙያም ላይ የሚሰማሩ ሰዎች የውሳኔ አሰጣጥ ድፍረቴን እንዴት እንደደፈርኩ እነዛን ሰርጀሪዎች ለመስራት እና ሰርጀሪዎቹ ተካሄዱበትን ድበብ የሚ ድባብ የሚጠቅስ ነው። እና በአንድ ወቅት ከአንድ ትልቅ ጓደኛዬ በተለይ አንዳንድ ትልልቅ ነገሮች ኩላሊት የወደቀበት ሰው የልብ ቀዶ ጥገና ስታደርግ የዘጠና አመት የሮይተርሱን ጋዜጠኛን ጸጋዬን ስትሰራው እናቃለን በሚዲያ ያንን የልብ ውስጥ ውጤ ትልቁን ራይት ቬንት ሪኮስት የበቀለውን ስትሰራ እንደዚህ አራት የደንብ አንባዎችን ስንከፍት፣ ልብ ሳይቆም ሳንባ ሳይቆም ልብ እየመታ ስሰራ ሰርጀሪዎች ያቃሉ በሐኪም ፔጅ ላይ ምናምን ሲጻፍና ለምንድን ነው ግን እንደዚህ ከታካሚዎች ተሞክሮ ጋር እያገናኘ እንደው ለታሪክም እንዲቀመጥ አካባቢ በሆን መንገድ ብትጽፈው ደስ ይለኛል ሲለኝ፣ ያኔ ነው ይሄ ሀሳብ የተወለደው። የዛሬ ዓመት ከስድስት ወር አካባቢ ነው እና የመጀመሪያውን ታሪክ ጽፌ ያደርግኝ እና በተለይ እንዳልኩች ሴሌክቲቭ ትውልድን ያወያያሉ፣ ያነጋግራሉ ብዬ ያመንኩባቸውን መርጬ ጽፌያቸዋለሁ ማለት ነው። እንዳልከው ለትውልድ የሚተላለፉ እናም ደግሞ ታሪክ ሆነው የሚቀመጡ ታሪኮችን የያዘ መጽሐፍ ነው ያቀረብከው እና እንደው ምናልባት በመጽሐፍ ውስጥ ካካተትከው የማትረሳው የቀዶ ጥገና ሂደት ይኖር ይሆን? አሁን ምናልባት ለአድማጮቻችን የምታካፍለን። ሁሉም ስለማድረሳቸው ነው የጻፍኳቸው ግን ከሁሉም ግን ልረሳው ማልችለው ግን የሀያ ሶስት አመቱን ወጣት እንዳልካቸውን የዛሬ አመት ተሰራሁት ቤንታል ፕሮሲጀር የሚባለው በእኛ በልብ ቀዶ ጥገና ትልቁ የሚባለው የሀርት ሰርጀሪ ነው እና አስር ሰዓት የፈጀብኝ የልብ ቀዶ ጥገና ነበር። ጠዋት ሁለት ሰዓት ገብተን ማታ አንድ ሰዓት ከምናምን አካባቢ የወጣንበት ይህንን ልጅ ማርፋን ሲንድሮም በሚባል ወይም ደግሞ ሲበዛ ቁመታቸው ሰውነታቸው ረጅም የሚሆኑ ሰዎች ናቸው። ነገር ግን የልብ ችግራቸው ዋነኛው ከልብ ላይ የሚነሳው ትልቁ የደንቧንቧ አውርታ የምንለው የደንቧንቧ ቧንቧ መሆኑ ቀርቶ ወደ ፊኛነት በመቀየር ተለጥጦ ወይ በመፈንዳት አሊያም ደግሞ ዲሴክሽን በመሰንጠቅ ነው ህይወታቸው እንዲያልፍ የሚያደርገው እና ይሄ የሀያ ሶስት አመት ወጣት እንግዲህ ይህንን የደም ቧንቧ ከሰላሳ ሚሊሜትር በታች መሆን የነበረበት የደም ቧንቧ ዘጠና ሚሊሜትር ሆኖ ነው የመጣው እና ያንን የደም ቧንቧ በሙሉ አውርታውን በመቀየር በአጠቃላይ ከልብ ከሚነሳበት ጀምሮ እስከ የመጀመሪያው የአውርታ ብራንችንግ እስኪጀምር ድረስ ያለውን የደም ቧንቧ በሙሉ በመቀየር እና የልብን የደም ቧንቧ እንደገና በተፈጥሮ የደም ቧንቧ ላይ በማንሳት በአርቲፊሻል ኮንዲቱ ላይ የመቅጠሙ ስራ ፕሮሲጀር ነው የሰራሁት እና ያ ፕሮሲጀር በጣም በጣም በጣም ፈታኝ ነበር። በኦፕራሲዮኑ ወቅት ብዙ ነገሮች ተከስተዋል። ተስፋም ቆርጠን ነበር። ኦፕራሲዮኑን በጀመርን በሰባት ሰዓት ውስጥ ተስፋ የሚያስቆርጥ ነገር ተከስቶ ኦልሞስት አጥተነው ነበር። እኔም በጣም ደክሞኝ እንደገና ወጥቼ ሻይ ጠጥቼ ስክራብ አድርጌ እንደገና ተመልሼ ገብቼ ፕላን ቢ አድርገን ገብተን ነው ሰክሰስፉል የሆነ ነው መጨረሻ ላይ እና ትልቅ ሰርጀሪ ነበር። በጣም ደስ ይላል። እንግዲህ ከመጽሐፉ ጀርባ ላይ ባሰፈርከው መልእክት ላይ ካሳለፍካቸው ከባባድ የቀዶ ጥገና ታሪኮች በተጨማሪ በሕክምና ውስጥ አልፈው ዛሬ ላይ ጥሩ ህይወት የሚኖሩ ሰዎች የሚሰማቸውን ስሜትም እንዳሰፈሩ ገልጸሃልና በሀገር ውስጥ ይህን ሕክምና አግኝተው ጤናቸው መመለስ የቻሉ ሰዎች በብዛት የሚሰጡ ምላሽ ምንድን ነው? አስገራሚ ነው። እኔ መጽሐፉን የሁሉንም ታሪክ ከጻፍኩ በኋላ ወደ መጽሐፍ ለማሳተም ከመሄዴ በፊት መጀመሪያ የእነሱ ፍቃድ መኖር ስላለበት፣ እንደ ኮንሰንት አይነት ያንተን ታሪክ በዚህ መንገድ ጽፌዋለሁ እያል አነብላቸዋለሁ እና ያላለቀሰ ሰው ትዝ አይለኝም። ሁሉም ኢሞሽናል ናቸው። በአጋጣሚ አንድ ሁለት ሰው ካነበቡ በኋላ ሶስተኛው ላይ መሰለኝ ሳሚ ይባላል ሳነብለት፣ እኛም መጽሐፉ ላይ መጻፍ አለብን በቃ የሆን ነገር አስተያየት መስጠት አለብን ሲል በጣም ነው ስትራክ ያደረገኝ እና ይሄ መጽሐፍ አይዘ የእኔ ታሪክ አይደለም ካሁን በኋላ የኛ የአገር ታሪክ ነው። የእኛ ሀገር የልብ ቀዶ ጥገና ታሪክ ነው። እንደገና ከዛ በኋላ ለሁሉም ነግሬያቸው ሁሉም ደስ እያላቸው ጽፈው ታይፕራይቲንግ ተጽፎ ምን እንደ ጻፉ እንዲነበር ተደርጎ ወጥቷል ማለት ነው። እስኪ ደግሞ ወደ አንተ ልምጣና በህክምና ሙያ ላይ ምን ያክል ጊዜ ቆየህ? ወደፊትስ በዚህ ዘርፍ ላይ መስራት የምትፈልገው ወይም ህክምናው ደርሶ ልታይበት የምትፈልገው ደረጃ አለ? በልብ ህክምና እንዳልኩሽ የቆየሁት በጠቅላላ ስምንተኛውን ጨርሰን ዘጠነኛው ነው ያው ይሄን የምንመለው ቀዶ ጠጋኝነት ከተመለመልኩበት ጊዜ ጀምሮ ለአራት አመት ከተማርኩ በኋላ ነው እኔ የራሴ የልብ ቀዶ ጥገና መስራት የጀመርኩት እና ትምህርቴን አጠናቄ ከመጣሁ በኋላ ሌድ ሰርጅ ነው እ የልብ ቀዶ ጥገና በመስራት ላይ ነኝ። እና የት ነው ትምህርትህን የተማርኩት? የልብ ቀዶ ጥገና ትምህርትን የተማርኩት በህንድ ሀገር ባንግሎር በሚባል ከተማ ውስጥ ናራያና ኢንስቲቱት ኦፍ ካርዲያክ ሳይንስ ይባላል። በዓለም ላይ በጣም ብዙ የልብ ቀዶ ጥገናዎችን በአመት ውስጥ በመስራት ሁለተኛ ነው የሚባልነት ቤት ነው በአመት ከሰባት ሺ እስከ ስምንት ሺ የልብ ቀዶ ጥገናዎችን የሚሰራ ማዘር ሆስፒታል ነው። እንግዲህ አሁን ባለበት ደረጃ የኢትዮጵያ የልብ ቀዶ ጥገና ሕክምና ምን ደረጃ ላይ ነው ያለው? ምንስ ይጎለዋል? አሁን ገና እየተጀመረ ነው፣ እየጎለመሰ ነው። ትንሽ እንደመጎል እንደመጎልመስ እያለ ነው። ነገር ግን ዳብረዋል ለማለት አይቻልም። ካርዲዮሎጂቶቻችን በጣም ጥሩ ናቸው። በአዋቂ በኩል ጥሩ ነው ማለት እችላለሁ። ኦልሞስት ዜጎች በአሁኑ ሰዓት ኢትዮጵያ ውስጥ የልብ ቀዶ ጥገና አዋቂዎች በምርጫቸው ነው ወደ ውጭ የሚሄዱት። ምርጫ አተው አይደለም፣ ምርጫ አለ እዚህ ሀገር ውስጥ። ህጻናትን በተመለከተ የዓላም ዋላ ናቸው። አንዳንድ ኮምፕሌክስ የምንላቸው የልብ ቀዶ ጥገናዎች አሉ ህጻናት ላይ እንዳልኩሽ ግን በህፃናትም ላይ በሰባ አምስት በመቶ በላይ ሰርቪሶቹን መስጠት የሚያስችሉ ሁኔታ ያለ ነው። ግን የኢትዮጵያ ህዝብ ብዙ ነው፣ ከአንድ መቶ አስር ሚሊዮን በላይ ነው። ኢትዮጵያ ማለት አዲስ አበባ ማለት ብቻ ስላልሆነ ሰርቪሱ አልተጀመረም ማለት ይቻላል፣ እና በሁሉም አቅጣጫ መኖር አለበት። ገና ምን ብዙ ቀረናል ለማለት ፈልጌ እንግዲህ ዶክተር ፈቀደ የልብ ጥገና ሕክምና በኢትዮጵያ ውስጥ ያሳለፈው ሂደት ምን ይመስላል የሚለውን ታሪክ እና ከዛ ደግሞ ማዕከሉ በሀገር ውስጥ ሐኪሞች የቀዱ ጥገና ሕክምናው መስጠት ከጀመረበት ጊዜ አንስቶ ያሉትን ታሪኮች የያዘ የልብ ጠጋኝ ማስታወሻ የተሰኘ መጽሐፍ ጽፈህ ለገበያ አቅርበሃል። አድማጮች ይህንን መጽሐፍ እያነበቡ ደግሞ እንደሚማሩበት፣ ብዙ ነገር እንደሚያገኙበት እርግጠኛ ነን። ዛሬ ከኛ ጋር ተገኝተህ ልምድህን እንዲሁም መጽሐፉን በተመለከተ ያለውን ነገር ስላካፈልከን በአድማጮች ስም በጣም ነው የምናመሰግነው። በጣም አመሰግናለሁ። አሁን ደግሞ ከሴቶች እኩልነት ጋር ወደ ተያያዘ ዘገባ ነው የምናልፈው በኬንያ የተሰራ አንድ የቪዲዮ ጨዋታ መተግበሪያ ጾታዊ ጥቃት ለማስቆም የሚረዱ የግንዛቤ ማስጨበጫዎች አዘጋጅቷል። ሌኒ ሩቫጋ ከናይሮቢ ያደረሰንን ዘገባ ኤደን ገረመው እንደሚከተለው አሰናድተዋለች። ጃሚላ አዳሂ አምቦ አታሄሬ የወጣቶች ስፖርት ማህበር ውስጥ ላሉ ለጀማሪ የእግር ኳስ ቡድኖች ለየት ባለመልኩ ሊጫወቱት የሚችሉት የቪዲዮ ጌም ጨዋታን አስተዋውቃለች። ፉታ። በሰዋሂሊ ቋንቋ እግር ኳስ ማለት ነው፣ ፉታ ሲባል የተሰየመው ይህ ጨዋታም ተጫዋቾቹን ሜታቨርስ ወይም ደግሞ የእውነታውን ዓለም ግልባጭ ተመሳስሎ የተሰራ ምናባዊ ዓለም ላይ በመውሰድ ስለ እግር ኳስና ስለ ጾታዊ ጥቃት እንዲማሩ ያደርጋቸዋል። ጀሚላ አዲሃምባው በጣም የሚገርም የቪዲዮ ጌም ነው። ጨዋታውን የተጫወቱ ወንዶች ሴቶችን እንዴት መንከባከብ እንዳለባቸው ያስተምራል። ልጃገረዶችና ሴቶችን የሚጎዳ ነገር ሲያጋጥምም እንዴት ማለት እንዳለባቸው የሚያስተምር ነው እና በጣም ጥሩ ነው። የዚህ ጨዋታ ፈጣሪ የሆነው ተቋም ኦሳኩ ጌምስ ዋና ስራ አስፈጻሚ ጄ ሻፒሮ ፉታ የተሰኘውን የቪዲዮ ጨዋታ በኬንያ ከሚገኘው ጂአይዜድ ከተሰኘው የግብረሰና ድርጅት ፕሮጀክት እና በኬንያውያን የኮምፒውተር ቀመር ቀማሪዎች አማካኝነት ለአፍሪካውያን በነጻ የቀረበ ጨዋታን ይላሉ። ተጫዋቾች ጉግል ፊት የተሰኘውን ሰዓት አድርገው ጨዋታውን የተጫወቱና ስለ ጾታዊ ጥቃት ጥያቄዎችን እየመለሱ ነጥብ ያስቆጥራሉ። ወጣቶች እግር ኳስና የቪዲዮ ጌሞችን ማፍቀራቸውን አስተውለናል። ስለዚህም ሁለቱን ከማህበራዊ እሴቶችና ከመልካም የስፖርት ሰውነት ጋር አያይዘው በእኩልነት በመሆን የጾታዊ ጥቃትን እንዲቀንሱ እየሰራ ነው። በኬንያ የእኩልነት ተከራካሪዎች አርባ በመቶ የሚሆኑ ኬንያውያን ሴቶች በህይወት ዘመናቸው አንዴ ፆታዊ ጥቃትን ያስተናግዳሉ ይላሉ የኬንያ የሰብአዊ መብት ኮሚሽን ባልደረባ አይሬን ሶይላ። ይሄ ሁሉም ሊዋጋው የሚገባው ጉዳይ ነው ሲሉ ያሳስባሉ። የጸረ ፆታዊ ጥቃት ሻምፒዮኖችን ከሁለቱም ፆታዎች መፍጠር እንሻለን። ከዚህ በተጨማሪም ለሰዎች የተሻለ እድልን መፍጠር እንፈልጋለን። ምክንያቱም ድህነት በራሱ ለፆታዊ ጥቃት እድልን ይከፍታል። ሌላው ነገር ደግሞ በጾታዊ ጥቃት ዙሪያ ግንዛቤን መፍጠር እንፈልጋለን። ሰዎች እስካሁን ድረስ ትልቁን ችግር አልተረዱትም። የዚህ ጨዋታ ተጫዋች ሆነችው ጀሚላ አዲያምቦ ፉታ ኬንያውያን ወጣቶችን ስለ ስፖርትና ስለ ጾታዊ ጥቃት በማስተማር አካልና አእምሯቸውን ያዳብራል የሚል እምነት አላት። በኒውዮርክ ከተማ ብሮንዝ ተብሎ በሚጠራ ስፍራ በርከት ያሉ የጋምቢያ ተወላጆች የሚኖሩበት ህንፃ መቃጠሉን ተከትሎ ወደ ሀያ የሚጠጉ ሰዎች ህይወታቸውን አጥተዋል። ይህ አሳዛኝ አደጋ ከተከሰተ በኋላ በከተማዋ የሚኖሩ አፍሪካውያን ማህበረሰቦች የተለያዩ ድጋፎችን ለማድረግ ጥረት ጀምረዋል። አፍሪካውያን በአንድነት ስለተሰኘው ማህበረሰብ እንቅስቃሴ ጃክሰን ሙቭጋኒ ያሰናዳውን ሀብታሙ ስዩም እንዲህ ያቀርበዋል። እሁድ ለት ነበረ በኒውዮርክ ከተማ ብሮንዝ ክፍለ ከተማ የሚገኘው ባለ 19 ፎቅ የመኖሪያ ህንፃ በእሳት የተያያዘው። በህንፃው የማሞቂያ ስርዓት እክል ምክንያት እንደተቀሰቀሰ የተነገረው እሳት የ17 ሰዎችን ህይወት ቀጥፏል። አብዛኞቹ ሟቾች ትውልድ አፍሪካውያን ናቸው። ስፍራው አፍሪካውያን በብዛት የሚኖሩበት ቀጠና ነው። ሮበርት አጊማን የአፍሪካ ማህበረሰቦች አንድነት የተሰኘ ተቋም የኒውዮርክ ኃላፊ ናቸው። ሪ ሚኒ ብሮንክስ ስ ቨሪ በብሮንዝ የሚገኘው የአፍሪካ ማህበረሰብ ጠንካራ ንቁና በአህጉሩ ከሚገኙ በርካታ ሀገራት የተውጣጣ ነው። የጋምቢያ ናይጄሪያ፣ የጋና፣ የሴኔጋል፣ የአይቮሪኮስት እና የሌሎች ማህበረሰብ አባላትም በዚህ ይኖራሉ። ይበልጡኑ የሚታወቀው ግን የበርካታ ምዕራብ አፍሪካውያን መኖሪያነቱ ቢሆንም ከሌሎች ሀገራት የመጡ ማህበረሰቦችም መኖሪያ መሆኑን ማጤን አስፈላጊ ነው። በዚህ የሚኖሩ አፍሪካውያንን በብዛት የሚገኙ ናይጄሪያውያንን በመመልከት ስፍራው የአፍሪካውያን ብቻ አድርጎ የመቆጠር ነገር ቢኖርም ሌሎች ሀገራትና ማህበረሰቦችን የሚወክሉ በርካታ ሰዎችም በዚህ ስፍራ ይኖራሉ ነው ያሉት። በአደጋው ህይወታቸውን ካጡት ነዋሪዎች መካከል አብዛኛዎቹ ከምዕራባዊት ሀገር ጋምቢያ የመጡ ናቸው። ሮበርት አጊማን ግዙፉ ትዊን ፓርክ ኖርዝ ዌስት ቀጠና አራት ህንፃ በርካታ ጋምቢያውያን ይኖሩበት እንደነበረ ያስታውሳሉ። ጋምቢያኑ ወዳጅ ዘመዶቻቸውን በማምጣት በስፍራው ይኖሩ እንደነበረ፣ ራሳቸውን ሲችሉ ደግሞ በህንፃ የሚገኙ ሌሎች ክፍሎችን ተከራይተው ኑሯቸውን የሚቀጥሉ መኖራቸውን ጠቅሰው፣ ቀስ በቀስ ህንፃው ጋምቢያውያን የበረከቱበት እንደነበረ ለአሜሪካ ድምፅ ተናግረዋል። ቀጠለው ከ30 በሚል ቁጥር ላይ ለሕይወት አስጊ የሆነ ጉዳት ትቷል። በርካቶች ድጋፍ እንዲሹም ተገደዋል። ሮበርት አጊማን ተቋማቸው እያደረገው ስላለው ድጋፍ ይህንን ተናግረዋል። ሚኒቲስ ር ን ኦርጋናይዜሽንስ እኛ እንደ አፍሪካውያን ማህበረሰብ ተቋም ከሌሎች ጋር አብረን እየሰራ እንገኛለን። ከጋምቢያ ማህበረሰብ ጋር በቀጥታ አልተገናኘንም፣ ነገር ግን በርከት ያሉ ጥረቶችን በማስተባበር ረገድ ድጋፋችንን ለመስጠት ተሰናድተናል። እንዲህ ያለ አሳዛኝ ክስተት በአንድ ተቋም ትከሻ ላይ ብቻ መውደቅ የለበትም። የሁላችንንም ርብርብ ይጠይቃል። በአካባቢው በቀጥታ ስለሚሰሩ የመሪነቱን ሚና እነሱ መውሰድ አለባቸው። እኚህ የሀገራቸው ሰዎች ናቸው። የእነሱን አመራር እንከተላለን። አስፈላጊውን እንክብካቤ እንዲደረግላቸው ድጋፍ እናደርጋለን። ቁሳቁሶችን በማሰባሰብ በትርጉም ሥራዎች ከከተማዋ ከንቲባና አስተዳደር ቃል የተገባ ድጋፍን በማደራጀት እናግዛለን፣ ያሉት ሁለት የተከሰተው አደጋ በኒውዮርክ የአስርት ዓመታት ታሪክ ውስጥ አሰቃቂው መሆኑ ተነግረዋል። የሁለት ዓመት ህፃን ልጅን ጨምሮ ስምንት ህፃናት ከነ ወላጆቻቸው አልገዋል። ሐዘንን የመግለጽ ሥርዓት ጸሎትና በሕይወት የተረፉትን የመርዳት እንቅስቃሴ በከተማው ቀጥለዋል። የተከበራቸው አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። አብረናቸው ያመሸነው ዋና አዘጋጅ ሰለሞን አባተ፣ አቀናባሪ ኤልያስ አስማር እና እኔም ሳስተናግዳችሁ ያመሸዎት ስመኝሽ የቆየ ነበር። በፕሮግራማችን ላይ ያላችሁን አስተያየቶች በፌስቡክና በትዊተር ገጻችን አት ቪኦኤ አማሃሪክ ላይ ማድረስ ትችላላችሁ። ነገ በተመሳሳይ ሰዓት ከሌሎች ፕሮግራሞች ጋር እንጠብቃችኋለን። የነገ ሰይበለን መልካም ምሽት።